ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። ከዋሽንግተን ዲሲ የምሽቱን ዝግጅት ይዘን ቀርበናል። አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታዬ ነን። የረቡዕ ነሐሴ 7 2006 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የኢትዮጵያና የሱዳን የመከላከያ ሚኒስትሮች የጋራ የመከላከያ ኃይል ለመፍጠር ከስምምነት ላይ መድረሳቸውን አስታውቀዋል። በሁለቱ የመከላከያ ሚኒስትሮች መካከል ያለው ግንኙነት እጅግ ከፍተኛ ደረጃ ላይ የደረሰበት ሁኔታ አለ። በሁለቱ ሀገሮች መካከል የጋራ የመከላከያ ኃይል ለመፍጠር ተስማምተን እየሰራን ያለንበት ሁኔታ አለ። ይህ በቀጣይ መስከረም ሙሉ በሙሉ ስራውን የሚጀምርበት ሁኔታ ነው የሚኖረው። የኢትዮጵያ መከላከያ ሚኒስትር ሲራጅ ፈርጌሳን ድምፅን የሰማችሁት ዘገባ አለን። በአጣዳፊ ዓለም አቀፍ የጤና ችግርነት በዓለም የጤና ድርጅት የተፈረጀው የኢቦላ ወረርሽኝ ዛሬም የምሽቱ ትኩረታችን ይሆናል። የአፍሪካ ሕብረት ፍቱንነቱ ያልተረጋገጠው መድኃኒት ስራ ላይ ቢውል እንደሚደግፍ አስታውቋል። ኬንያ ደግሞ ተከታይዋ የአደጋ አካባቢ ልትሆን እንደምትችል የተባበሩት መንግስታት ድርጅት አስጠንቅቋል። ፕሮግራሙን ንጉሡ ታምረ ይመራል። ዜናውን እናስቀድም። ኬንያ ቀጣይዋ የኢቦላ መከሰት አብዝቶ የሚያሰጋት ሀገር እንደሆነች የተባበሩት መንግስታት ድርጅት አስታወቀ። የዓለም የጤና ድርጅት ደብሊዩ ኤችኦ ባወጣው ሪፖርት ምንም እንኳ እስካሁን ኢቦላ ቫይረስ ኬንያ ውስጥ ስለመገኘቱ መረጃ ወይም ጥቆማ ባይኖርም ሀገሪቱ በአካባቢው ግዙፏ የትራንስፖርት መናኸሪያ በመሆኗ ምክንያት የመጋለጧ እድልም የዚያኑ ያህል የሰፋ መሆኑን ገልጿል። ድርጅታቸው ኬንያን ለኢቦላ መከሰትና መዛመት ሁለተኛ ደረጃ የአደጋ ቀጠና አድርጎ የፈረጃትና የሚከታተላትም መሆኑን ናይሮቢ የሚገኙት የዓለም የጤና ድርጅት ተጠሪ ዶክተር ኮስቶዲዮ ማንድላት ዛሬ ጋዜጠኞች በሰጡት መግለጫ አመልክተዋል የኬንያ መንግስት ግብረ ኃይል አቋቁሞ የመከላከያ እርምጃ እየወሰደ መሆኑን አስታውቋል በሌላ በኩል ደግሞ በኢቦላ ምክንያት ዜጎቿ ከላይቤሪያ ከሴራሊዮንና ከጊኒ እንዲወጡ ጀርመን አሳስባለች የጀርመን የውጭ ጉዳይ ሚኒስቴር የመንግስቱን ማሳሰቢያ ዛሬ ሲያወጣ መመሪያው የጤና ባለሙያዎችንና ዲፕሎማቲክ ሰራተኞችን እንደማይመለከት አክሎ አስታውቋል። በሌላ በኩል ደግሞ የኢቦላ መዛመት ባሳደረባት ስጋት ምክንያት ጊኒ ቢሳው ከጎረቤቷ ጊኒ ጋር የምትዋሰንባቸውን ድንበሮቿን ዘግታለች። የጊኒ ቢሳው ጠቅላይ ሚኒስትር ዶሚንጎስ ሲሞስ ፔሬይራ ትናንት በሰጡት ጋዜጣዊ መግለጫ ወቅት የሀገራቸው የደቡብና የምስራቅ ድንበሮች ተለዋጭ ትዕዛዝ እስኪወጣ ዝግ መሆናቸውን አስታውቀዋል። ይህ በዚህ እንዳለ በኢቦላ ቫይረስ ተይዞ የነበረ ሁለተኛው የኢቦላ መሪ ሐኪሟ መሞቱን ሴራሊዮን ገልጻለች። የዓለም የጤና ድርጅት ባወጣው ሪፖርት መሰረት በሶስቱ የምዕራብ አፍሪካ ሀገሮች ውስጥ በተስፋፋው ኢቦላ ምክንያት ቁጥሩ ከአንድ ሺህ በላይ የሚሆን ሰው ሞቷል። አንድ ወደ ናይጄሪያ በአውሮፕላን ተጉዞ በገባ መንገደኛ አማካይነት ቫይረሱ ግዙፏ ከተማ ሌጎስ ገብቶ አስር ሰው መያዙንና ከመካከላቸውም ሶስቱ መሞታቸውን የናይጄሪያ መንግስት አስታውቋል። የአፍሪቃ ህብረት የመሪዎች ጉባኤ ከጥቂት ሳምንታት በኋላ ቡርኪና ፋሶ ዋና ከተማ ዋጋዱጉ ላይ እንደሚካሄድ ህብረቱ አስታወቀ። ከጉባኤው ጎን ኢቦላን ለመከላከል የገቢ ማሰባሰቢያ መርሃ ግብር መዘርጋቱንም ኅብረቱ ይፋ አድርጓል። ሰው ላይ ገና ያልተሞከረውና ደህንነቱ ፈዋሽነቱና ፍቱንነቱ ገና ያልተረጋገጠው የኢቦላ መድኃኒት ሕክምና ላይ መዋሉን እንደሚደግፍም ህብረቱ መግለጹን አዲስ አበባ ላይ በአፍሪካ ህብረት የተሰጠውን መግለጫ የተከታተለው ባልደረባችን እስክንድር ፍሬው ዘግቧል። በአብይ ርዕስ ከሰፊ ዘገባ ጋር ይመለሳል። በሌላ በኩል ኢትዮጵያና ሱዳን የጋራ የመከላከያ ኃይል ለመፍጠር ስምምነት ላይ መድረሳቸውን የሁለቱም ሀገሮች የመከላከያ ሚኒስትሮች አስታውቀዋል። ኃይሉ ስራ የሚጀምረው የፊታችን መስከረም እንደሚሆን የኢትዮጵያው የመከላከያ ሚኒስትር ሲራጅ ፈጌሳ ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የኢትዮጵያና የሱዳን ትብብር ወደ ላቀ ደረጃ መድረሱ ይፋ የተደረገው የሁለቱ የመከላከያ ሚኒስትሮች የጋራ ስብሰባ በአዲስ አበባ ሲካሄድ ነው። በሀገር ውስጥ የመገናኛ ብዙኃን የተጠቀሱት የኢትዮጵያ የመከላከያ ሚኒስትር ሲራጅ ፈጌሳ እንዳሉት ሁለቱ ሀገራት የጋራ የመከላከያ ኃይል ለመፍጠር እየሰሩ ነው። በሳምንታት ውስጥም ስራውን ይጀምራል። ይሄ በሁለቱ የመከላከያ ሚኒስትሮች መካከል ያለው ግንኙነት እጅግ ከፍተኛ ደረጃ ላይ አሁን የደረሰበት ሁኔታ አለ። አሁን ባለንበት ሁኔታ ላይ በሁለቱ ሀገሮች መካከል የጋራ የመከላከያ ኃይል ለመፍጠር ተስማምተን እየሰራን ያለንበት ሁኔታ አለ። ይህ በቀጣይ መስከረም ሙሉ በሙሉ ስራውን የሚጀምርበት ሁኔታ ነው የሚኖረው። በሱዳን የመከላከያ ሚኒስትር አብዱራህማን መሐመድ ሁሴን ከተመራው የልዑካን ቡድን ጋር ስብሰባውን ያካሄዱት የኢትዮጵያው አቻቸው ሲራጅ ፈጌሳ የጸጥታ ትብብሩ እስካሁንም ሲተገበር መቆየቱን አብራርተዋል። በሁለቱም ሀገራት መካከል ያለው የጸጥታ ሁኔታ በጣም አስተማማኝ በጣም ሰላማዊ ከማድረግ አንጻር ሰፊ ስራዎች ተሰርተዋል። በዛ አካባቢ ያሉ የጸረ ሰላም እንቅስቃሴዎች ሲኖሩ በሁለቱም በኩል መረጃ በወቅቱ የመለዋወጥ እንደዚህ አይነት ወንጀለኞቹም ሲኖሩ ደግሞ አንደኛው አንደኛ ወገን ሳይጠብቅ የመከላከል ስራዎች በስፋት እየተሰሩ ይገኛሉ። በዚህም በመካከላችን ያሉት ቦታዎች በሙሉ እጅግ አስተማማኝ ሰላም መፍጠር ተችሏል። ጥምር ኃይሉ በድንበር አካባቢ የሚፈጠሩትን ጸረ ሰላም ኃይሎች ለማስወገድና ወንጀሎችንና የሕገ ወጥ የሰዎች ዝውውርን ለመክታት ዝግጁ ሆኖ እንደሚቀመጥ የሱዳኑ የመከላከያ ሚኒስትር አብዱራህማን መሐመድ ሁሴን መግለጻቸውም ተዘግቧል። ለአሜሪካ ድምጽ ሬዲዮ እስክንድር አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኩርድ ኃይሎች ተፋላሚዎቻቸውን የኢዝላሚክ ስቴት ተዋጊዎችን የእስላማዊ መንግስት ተዋጊዎችን መመከት የሚያስችላቸውን ወታደራዊ ትጥቅና ሎጂስቲክስ እንደላከችላቸው ፈረንሳይ አስታወቀች። የዚሁ ቡድን ተዋጊዎች ሰሜናዊ ኢራቅ ውስጥ የኢራቅ ጦር ብዙ ሳይቋቋማቸው ተስፋፍተው እንደሚገኙ ይታወቃል። የጦር መሳሪያዎቹ ከኢራቅ መንግስት ጋር በሚደረግ ቅንጅት በሰዓታት ጊዜ ውስጥ እንደሚላኩ የፈረንሳይ ፕሬዚደንት የፍራንሷ ኦላንድ ቢሮ አስታውቋል። በተጨማሪም 130 ወታደራዊ አማካሪዎችን ወደ ኢራቅ መላኳ ታውቋል። የኢስላሚክ ስቴት ተዋጊዎች፣ በሌላ ዜና ሶሪያ ውስጥ ከቱርክ ጋር በምትዋሰንባቸው አካባቢዎች ከሚንቀሳቀሱ ሌሎች አማጽያን ኃይሎች ጋር እየተዋጉ ተጨማሪ ከተሞችን መቆጣጠራቸውን ዋና ቢሮው እንግሊዝ የሚገኘው የሶሪያ ሰብአዊ መብቶች ቃፊር የሚባለው ቡድን አስታውቀዋል። የኢስላሚክ ስቴት ተዋጊዎች በሶሪያይቱ አሌፖ ክፍለ ሀገር አክታሪንና ቱርክማን ባሬ የሚባሉ ከተሞችን እንዲሁም በአካባቢዎቻቸው የሚገኙ እጅግ የበዙ ቀበሌዎችን መያዛቸውን ቡድኑ ዛሬ በሰጠው መግለጫ ነው መልክቷል። በሽብርተኝነት የተፈረጀውና ከአልቃይዳ የተገነጠለው ኢስላሚክ ስቴት እጅግ ብዙ ደም ፈሶበታል የተባለውን ውጊያ ያካሄደው የፕሬዚደንት ባሻር አልአሳድን መንግሥት ለመጣል እየተፋለሙ ካሉ ተዋጊዎች ጋር መሆኑ ታውቋል። የኢስላሚክ ስቴት በሀገሮቹ መካከል ጸንተው የቆዩትን ይፋ ድንበሮች ሰርዞ በምስራቅ ሶሪያ ሰፊ ግዛትና በሰሜን ኢራቅ ክልል ላይ መስርቻለሁ የሚለውን እስላማዊ የከሊፋ መንግስት ለማጽናት የዛሬዎቹ ስትራቴጂካዊ የሶሪያ የጦር ሜዳ ድሎቹ ትርፍ የሚያስገኙለት እንደሆነም ተዘግቧል። ጋዛ ውስጥ እየተካሄደ ያለውን ጦርነት ለማስቆም እና ዘላቂ ሰላም ለማስገኘት ያስችላል የተባለው የእስራኤልና የፍልስጤም ድርድር ግብጽ ዋና ከተማ ካይሮ ውስጥ ለሶስተኛ ቀን እየተካሄደ ነው። ድርድሮቹ አሁን የሚገኙበት ሁኔታ እጅግ ጥንቃቄ የሚጠይቅና አሳሳቢ መሆኑን አንድ የፍልስጤም ባለስልጣን ቢገልጹም አንዳች አዲስ ሁኔታ በቅርቡ እንደሚፈጠር የሚጠቁም ምንም መረጃ አልወጣም። በሁለቱ ወገኖች መካከል የተደረሰው የመጨረሻው የሰባ ሁለት ሰዓታት የተኩስ አቁም ስምምነት የሚያበቃው ዛሬ እኩለ ሌሊት ላይ ነው። በእስራኤልና በሃማስ መካከል ከአንድ ወር ለዘለቀ ጊዜ በተካሄደው ጦርነት አብዛኞቻቸው ሲቪሎች የሆኑ ከሁለት መቶ በላይ ሰዎች ተገድለዋል። እስራኤል ለስምንት ዓመታት የዘጋችውን በአንድ ወገኑ ከሜዲትራንያን ባህር ጋር የሚዋሰነውን በደህንነት የላሸቀውን የጋዛ ሰርጥ ድንበሮች ለትልልፍ እንድትከፍት እየጠየቀ ሲሆን እስራኤል ደግሞ ሃማስ ሙሉ በሙሉ ትጥቅ መፍታት አለበት ብላለች። ወደ ምስራቅ ዩክሬን እየተጓዘ ያለው የሩሲያ ተሽከርካሪዎች ቅፍለት የሀገራቸውን ድንበር ዘልቆ እንዲገባ እንደማይፈቀድለት የዩክሬኑ የሀገር ውስጥ ጉዳይ ሚኒስትር ሚኒስትር ዛሬ አስታወቁ። ክፍለቱን አንዳች ክፉ አመል የተጠናወተው ወራሪ የጸባጫሪነት አድራጎት ነው ብለውታል። የሀገር ውስጥ ጉዳይ ሚኒስትሩ አርሰን አቫኮቭ ትናንት ከሞስኮ የተነሱት 300 የጭነት ተሽከርካሪዎች በአመዛኙ ሩሲያኛ ተናጋሪ ለሆኑት ምስራቅ ዩክሬናውያን ሲቪሎች የተላከ መቶዎች ቶኖች የሚሆን ምግብና ሌላም እርዳታ መሆኑን ሩሲያ አስታውቃለች። የተላከው ወደ ዩክሬን ግዛት ዘልቆ የሚገባው በዓለም አቀፍ ቀይ መስቀል ኮሚቴ ከተፈተሸ በኋላ ብቻ እንደሚሆን ዩክሬን አስታውቃለች። በሌላ በኩል ደግሞ ስለተላከው ዕቃ ከሩሲያ ባለሥልጣናት ጋር በቀጥታ ተገናኝቶ መነጋገር አለመቻሉን ዓለም አቀፉ ቀይ መስቀል ኮሚቴ አመልክቶ በጭነቱ ላይ ተጨማሪ መረጃ ለማግኘት እየጠበቀ መሆኑን ገልጿል። ምንም እንኳ ጭነቱ በካርኪቭ በኩል ወደ ምስራቅ ዩክሬን እንዲገባ ቀደም ሲል በሞስኮና በኪየቭ መካከል ስምምነት ላይ ተደርሶ የነበረ ቢሆንም የካርኪቭ ክልል አስተዳዳሪ በፌስቡክ ባወጡት መግለጫ ቅፍለቱ የእርሳቸውን ግዛት ዘልቆ እንዲገባ እንደማይፈቅዱ አስታውቀዋል። ባለፈው ሚያዚያ ምስራቅ ዩክሬን ውስጥ በሩሲያ ዘመሞቹ ተገንጣዮችና በዩክሬን መንግስት መካከል በተካሄደው ውጊያ የተገደለው ሰው ቁጥር 2086 መድረሱን የተባበሩት መንግስታት የሰብአዊ መብቶች ቢሮ አስታውቀዋል። ለዜና የተያያዘው ጊዜ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የረቡዕ ምሽት ፕሮግራማችን ይቀጥላል። የምናስተናግዳችሁ እኔ ቆንጅታ ይታይና፣ እኔም ሰሎሞን አባተንን። አንደኛ የሀበሻ ህዝብ ልበልሽ። ለምን እዛ ላይ ሁለት ውድድር ነው ያሸነፍኩት። አንዱ ሚስ አፍሪካ ፒፕልስ ቾይስ ይባላል። የህዝብ ድምጽ አዎ በድምጽ ስንት ያገኘሽ፣ እና ድምጽ ያሸነፈ ኦንላይን ላይ ገብቶ ምርጫ የመረጠ ድምጽ ያሰማ እሱ አንድ ያሸነፋለሁ። እሱ በጣም በጣም አመሰግነው። በቅርቡ የዘንድሮ ወይዘሪት አፍሪካ ዩኤስ ሆና የተመረጠችው ወይዘሪት ሜሮን ውድነህ በምሽቱ በሴቶች ፕሮግራም ከቆንጂት ጋር ትቀርባለች ከራሴሽ ጋር ዲሞክራሲ በተግባርና አሜሪካና ህዝቧ የተቀሩት የምሽቱ መደበኛ ፕሮግራሞች ናቸው። አሁን ወደ አብይ ርዕስ እናልፋለን። የአፍሪቃ ህብረት የመሪዎች ጉባኤ ከጥቂት ሳምንታት በኋላ ቡርኪና ፋሶ ዋና ከተማ ኦዋጋ ዱጉ ላይ እንደሚካሄድ ህብረቱ አስታውቋል። ከጉባኤው ጎንም ኢቦላን ለመከላከል የገቢ ማሰባሰቢያ መርሃ ግብር መዘርጋቱንም ህብረቱ ይፋ አድርጓል። ሰው ላይ ገና ያልተሞከረውና ደህንነቱ ፈዋሽነቱና ፍቱንነቱ ገና ያልተረጋገጠው የኢቦላ መድኃኒት ህክምና ላይ መዋሉን እንደሚደግፍም ህብረቱ መግለጹን አዲስ አበባ ላይ በአፍሪካ ህብረት የተሰጠውን መግለጫ የተከታተለው ባልደረባችን እስክንድር ፍሬው ተከታዩን ዘግቧል። ገዳዩ የኢቦላ ወረርሽኝ ምዕራብ አፍሪካን ባሰጋበት በተለይም በአራት ሀገራት የሟቾች ቁጥር እየጨመረ ባለበት ሰዓት ነው የአፍሪካ መሪዎች እዚያው ምዕራብ አፍሪካ የሚሰባሰቡት። በእርግጥ ቡርኪና ፋሶ በቫይረሱ የተጠቃ ሰው አልተገኘባትም። ለአራቱ ሀገራት ያላት ቅርበት ግን የጥንቃቄ እርምጃዎች መውሰድ እንድትጀምር አድርጓታል። አዲስ አበባ በሚገኘው ዋና ጽሕፈት ቤት መግለጫ የሰጡት የአፍሪካ ሕብረት ባለስልጣናት ስብሰባውን በምዕራብ አፍሪካ በማድረጉ ሀሳብ እንደሚገፉበት ተናግረዋል። የአፍሪካ ሕብረት የማህበራዊ ጉዳዮች ኮሚሽነር ዶክተር ሙስጠፋ ካሎኮ ለቪኦኤ ሲናገሩ ይህንኑ አብራርተዋል። ደብሊው ኤች ኦ በሚል አጽሮት ከሚታወቀው የዓለም ጤና ድርጅትና ቡርኪና ፋሶ ካለው የጉባኤ አዘጋጅ ኮሚቴ ጋር ተቀምጠን ተነጋግረናል። ስለ ችግሩና መውሰድ ስላለብን ቅድመ ጥንቃቄም ግንዛቤ አለን። ነገር ግን በዋገዱጉ ወደ ሁለት ሚሊዮን የሚሆኑ ሰዎች እንዳሉ ማስታወስ አለብህ። ከኢቦላ ወረርሽኝ አንጻር ጥንቃቄ እየተደረገላቸው ይገኛል። እና ይህንን የመከላከያ ተግባር የሚሰሩ ተቋማት በዚያ አሉ። እርግጥ ብዙ ሰዎችን በአንድ ቦታ ለመሰብሰብ ጊዜው እንዳልሆነ እስማማለሁ። ቀደም ያሉት ባለሙያዎች እንደተናገሩትም እጅግ አስፈላጊ ባልሆነ ሁኔታ የደርሶ መልስ በረራዎችን ለማድረግ ጊዜ አይደለም። ነገር ግን ይህን በመሳሰሉት ቀውሶች ምክንያት የተዘረጉት ስርዓቶች አይቋረጡም። እንደ አውሮፓውያን አቆጣጠር ከመስከረም ሶስት እስከ ሰባት በዋጋዱጉ ከሚደረገው የአፍሪካ መሪዎች ጉባኤ ጎን ለጎን ተጨማሪ ስብሰባ የሚያደርጉት የአህጉሪቱ መሪዎች ለኢቦላ ወረርሺ መከላከያ የሚሆን ገንዘብ እንደሚያሰባስቡም ኮሚሽነሩ አስረድተዋል። እስካሁን የኢቦላን በሽታ ያድናል በሚል ፍቃድ የተሰጠው መድኃኒት የለም። ከሁኔታው አጣዳፊነት አንጻር ግን ዚማፕ በተሰኘው መድኃኒት ላይ ተስፋ የተጣለ ይመስላል። በዝንጀሮ ላይ ብቻ የተሞከረውና ጥሩ ውጤት ያመጣው ይህ መድኃኒት በሰዎች ላይ ስለሚያመጣው ውጤት፣ ስለሚያስከትለው ጉዳት የታወቀ ነገር የለም። በስዊዘርላንድ የተሰባሰቡት የዓለም ጤና ድርጅት ባለሙያዎች ግን መድኃኒቱን በሰዎች ላይ መጠቀም የሙያ ስነ ምግባርን አይጻረርም ሲሉ ይሁንታቸውን ሰጥተዋል። እናም የምዕራብ አፍሪካ ሀገራት መድኃኒቱን ሊጠቀሙ ተዘጋጅተዋል። ዛሬ መግለጫ የሰጡት የአፍሪካ ህብረት ባለሥልጣናትም ለዚህ መድኃኒት ጥቅም ላይ መዋል ድጋፋቸውን ገልጸዋል። የህብረቱ የማኅበራዊ ጉዳዮች ኮሚሽነር ዶክተር ሙስጠፋ ካሎኮ በጣም መሰረታዊ በሆነ መንገድ ልግለጸው። የአንድ በሽታ የመግደል ዕድል ዘጠና ወይም መቶ ከመቶ ከሆነ ደህንነቱ ባልተረጋገጠበት ሁኔታም ቢሆን ግን መድኃኒቱ ከተገኘና በሽተኛው ከፈቀደ መድኃኒቱ ሊሰጥ እንደሚገባ የማይስማማ ሰው ያለ አይመስለኝም። ይህ መድኃኒት እጅግ በተራቀቀ የሕክምና ማዕከል ክትትር ለተደረገላቸው ሁለት አሜሪካውያን የኢቦላ ሕሙማን መሰጠቱን የአፍሪካ ሕብረቱ ኮሚሽነር አስታውሰዋል። በእርግጥ ብለዋል ኮሚሽነሩ፣ መድኃኒቱ ሊያስከትል የሚችለውን አሉታዊ ውጤት ከማከም አንጻር በአሜሪካ ያለው የተሟላ ሁኔታ በአፍሪካ ውስጥ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለሁ። በሌላ በኩል ደግሞ ኬንያ ቀጣዩዋ የኢቦላ መከሰት አብዝቶ የሚያሰጋት ሀገር እንደሆነች የተባበሩት መንግስታት ድርጅት አስታውቋል። የዓለም የጤና ድርጅት ደብሊዩ ኤችኦ ባወጣው ሪፖርት ምንም እንኳ እስካሁን ኢቦላ ቫይረስ ኬንያ ውስጥ ስለመገኘቱ መረጃ ወይም የደረሰው ጥቆማ ባይኖርም ሀገሪቱ በአካባቢው ግዙፏ የትራንስፖርት መናኸሪያ በመሆኗ ምክንያት የመጋለጧ እድልም የዚያኑ ያህል የሰፋ መሆኑን ገልጿል። ድርጅታቸው ኬንያን ለኢቦላ መከሰትና መዛመት ሁለተኛ ደረጃ የአደጋ ቀጣና አድርጎ የፈረጃትና የሚከታተላት መሆኑን ናይሮቢ የሚገኙት የዓለም የጤና ድርጅት ተጠሪ ዶክተር ኩስቶዲዮ ማንድላት ዛሬ ለጋዜጠኞች በሰጡት መግለጫ አመልክተዋል። የምዕራብ አፍሪካው የኢቦላ ወረርሽኝ የዓለም ስጋት የሆነ ከባድ የህብረተሰብ የጤና ችግር ነው። በአጭር ጊዜ የሰራ ነው። የአደጋ ስጋት አካባቢዎች ትንታኔ ኬንያ የመተላለፉ ከፍተኛ ተጋላጭ ሆና አግኝተናታል። በመሆኑም ቫይረሱ እንዳይገባ ወይም ከገባም ምላሻችን ፈጣን እንዲሆን መዘጋጀት በጣም አስፈላጊ ነው። በሀገሪቱ የመግቢያ ጣቢያዎች ላይ ያለው ፍተሻ በጣም ደካማ መሆኑን የኬንያ ጋዜጦች መንገደኞችን እያነጋገሩ እየዘገቡ ነው። መንግስት ግን በሽታውን ለመከላከል እየጣረ መሆኑን የሀገሪቱ የጤና ጥበቃ ሚኒስትር ጄምስ ማቻሪ አስታውቀዋል። ሚኒስቴሩ ብዙ መስሪያ ቤቶች የሚሳተፉበት የኢቦላ ግብረ ኃይል አቋቁሟል። ኮሚቴው ላለፉት ሶስት ወራት እየተሰበሰበ በየቀበሌውና በመላ አገሪቱም እንዲሁም በዓለም አቀፍ ደረጃ ያለውን ሁኔታ እየተከታተለ ለሚኒስትሩም መወሰድ የሚገባቸውን እርምጃዎች እያማከረ ይገኛል። ኬንያ ለአሁን ነጻነች ቢባልም ስጋቱ ግን አይሎ እንዳጠላባት ነው። በምስራቅ ሐረርጌ በሚዳጋ ቶላ ወረዳ ቆንቆዲሞ በሚባል ስፍራ በሶማሌ ክልል ታጣቂዎችና በኦሮሚያ ክልል ሚሊሺያዎች መካከል ግጭት ተቀስቅሶ የሰዎች ሕይወት ማለፉ ተሰማ። የአካባቢውም ሆነ የክልሉ ባለስልጣናት ስለ ግጭቱ ማብራሪያ አልሰጡም። የኦሮሞ ፌዴራሊስት ኮንግረስ መረጃው እንደደረሰው ይናገራል። ዘጋቢያችን መለስካቸው አምሀ ከአዲስ አበባ የላከልን ዘገባ አለ። ስማቸው እንዳይገለጽ አጥብቀው የጠየቁት የአካባቢው ነዋሪዎች ለቪኦኤ እንደገለጹት በሁለቱ ክልሎች ታጣቂዎች መካከል ግጭቱ የተቀሰቀሰው በገጠር መንገድ ስራ ሰበብ ነው። ነዋሪዎቹ እንደሚያስረዱት በምስራቅ አረርጌ በሚረጋ ቶላ ወረዳ ክልሉ የገጠር መንገድ ለመስራት በማቀዱ ከወረዳው ከተማ ሙሎ እስከሚባል ስፍራ የሚደርሰውን መንገድ ስራ ጀምሯል። ይሁንና የሶማሌ ክልል በአካባቢው ይገባኛል ጥያቄ ያለኝ በማለት የመንገዱን ስራ ተቃውሟል። በተለይም ባለፈው አርብ ነሐሴ 2 ቀን 2006 ዓ.ም ልዩ ስሙ ቆንቆዲሞ በተባለ ስፍራ በተነሳው ግጭት አንድ የሶማሌ ክልል ፖሊስ አባል መገደሉንና አቶ የሀያ አሊይ ሐሰን የተባለ የኦሮሚያ ክልል ሚሊሻ አባል በጽኑ መቁሰሉንና ወደ ሐረር ከተማ ለሕክምና መወሰዱን የአካባቢው ነዋሪዎች ተናግረዋል። ይህን ግጭት የፌዴራል ፖሊስ መሀል ገብቶ እንዳበረደው የሚያስረዱት እነዚሁ ነዋሪዎች በወቅቱ የመንገዱ ስራ እንዳይታወክ ሲጠብቁ ከነበሩ ወደ ሶስት መቶ የሚጠጉ የኦሮሚያ ክልል ሚሊሻዎችን ሕግና ስርዓት ባለበት ሀገር ይህን ያህል ኃይል አያስፈልግም በማለት አስር የሚሊሻ አባላትን አስቀርቶ ፌዴራል ፖሊስ ሌሎችን እንደሸኛቸው ይናገራሉ። ይሁንና እሁድ ነሐሴ 4 ቀን 206 ዓ.ም የሶማሌ ክልል ታጣቂዎች እንደገና ግጭት ቀስቅሰው ተጨማሪ ጉዳት አድርሰዋል ብለዋል። በዚህ ዕለት ከጠዋቱ 11 ሰዓት ጀምሮ በተቀሰቀሰው ግጭት ቶፊክ ዶዮና ሐሰን ሱልጣን የተባሉ የኦሮሚያ የሚሊሻ አባላት መገደላቸውንና አንድ በመንገዱ ስራ ላይ ተሰማርቶ የነበረ ዶዘር መቃጠሉን ነዋሪዎቹ ገልጸዋል። የእነዚህን ተደጋጋሚ ግጭቶች መንስኤና ደርሷል ስለሚባለው ጉዳትም የሚለጋ ቶላ ወረዳ አስተዳዳሪ መሆናቸው የተነገረኝን አቶ ፋይሳል መሐመድን በእጅ ስልካቸው ደውዬና ማንነቴን በመግለጽ ለማነጋገር ሞከርኩ። አቶ ፋይሳል ከአምስት ደቂቃ በኋላ እንድደውላቸው ነግረውኝ ስልኩን ዘጉት። ከዚያ በኋላ ግን ደጋግሜ ብደውልም ወይ ስልኩ ተዘግቷል ይላል። አለበለዚያም አያነሱትም። ወደ ኦሮሚያ ክልላዊ መንግስት ምክር ቤትም ደውዬ ነበረ። ጉዳዩ ይመለከተዋል ወደ ተባለው የክልሉ ጸጥታ ጽሕፈት ቤት አቶ መስፍን የተባሉትን ኃላፊ እንዳነጋግር ስልካቸው ተሰጠኝ። እርሳቸውም ዘንድ ደውዬ ማንነቴን ገልጬ ከተዋወቅኩ በኋላ ስለ ችግሩ መንስኤና ደረሰ ስለተባለው ጉዳትስ በጽሕፈት ቤቱ ምን ያህል እንደሚታወቅ እንዲያስረዱኝ ጠይቄያቸዋለሁ። ስብሰባ ላይ እንደሆኑ ገልጸውልኝ ከአስራ ሁለት ሰዓት በኋላ እንዲደውላቸው ነግረውኝ ተለያየን። ከዚያ በኋላ ግን ስልካቸውን አላነሱልኝም። ከተቃዋሚ ፓርቲ መሪዎች መካከል በምስራቅ ሐረርጌ በሚረጋቶል አካባቢ ተፈጥሯል ስለሚባለው ችግር ያውቁ እንደሆነ የጠየኳቸው የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋን ነበረ። በዚህ አካባቢ በሚከሰቱ ግጭቶች ተደጋጋሚ መግለጫዎች ፓርቲያቸው እንደሰጠ ያስታወሱት አቶ በቀለ ስለ ሰሞኑ ግጭትም መረጃ እንዳላቸው ይናገራሉ። መንግስት በዚያ ጉዳይ ላይ የወሰደው ምንም አይነት ወሳኝ መፍትሄ ባለመኖሩ አሁን በቅርቡ ደግሞ በዚህ ባለፈው ወር እንደተባለው በሚደጋ ቶላ አካባቢ መንገድ በሚሰሩ ቆንቆ ዲሞ በሚባል ቀበሌ ውስጥ መንገድ የሚሰሩ እነሱ ሲሰሩ በእነሱ ላይ ተኩስ ተከፍቶ መንገዱን እንዳይሰሩ በሶማሌ ክልል በኩል ያሉ ታጣቂዎች ችግር አስከትለው ነበረ። መንግስት መሀል ገብቶ የወሰደው ምንም አይነት እርምጃ ባለመኖሩ በቅርቡ እንደገና ከፍተኛ የሆነ ግጭት ተፈጥሮ ሰዎች ሞተዋል። ሁለት ሰዎች እንደሞቱ ነው ያለኝ መረጃ። እንዳቶ በቀለ ከሆነ ግጭቶቹ ያሉት በምስራቅ ሐረርጌ ብቻ ሳይሆን በሌሎችም የሀገሪቱ ክፍል ነው። አርሲ በኩል በሲዳማና በ ኦሮሞ በዚያም ብዙ ችግር ነው ያለው። በሲዳማና በአርሲ በኩል ቡርጅና በኦሮሞ በኩልም ደግሞ እንደዚሁ ተመሳሳይ ነገር አለ። በቅርብ ደግሞ የምንሰማው በሌሎችም አካባቢዎች እንደዚሁ በጋምቤላም ክልል በሸኮ መጀንገር፣ እነኚህ ግጭቶች እየተነሱ ነው። መንግስት እንዲህ አይነቶቹን ሁኔታዎች በፈጣን ሁኔታ መፍትሄ መስጠት ህግን የማስከበር ድክመት እንዳለበት ነው የሚያሳየው። ይሄ የእነዚህን ግጭቶች መንስኤና ችግሮቹም መፍትሄ ያገኙ ዘንድ መወሰድ ባለባቸው እርምጃዎች ላይ የሚመለከታቸው የመንግስት አካላት ከዚህ በኋላ የሚሰጡን ምላሽ ካለ ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ተከታዩ የመጽሔት ርዕስ ወደ ደቡብ ሱዳን ይወስደናል። ከአንድ ነጥብ አምስት ሚሊዮን በላይ ዜጎችን ባፈናቀለው የደቡብ ሱዳን ብጥብጥ ብዙዎች በጊዜያዊ መጠለያዎችና በተፈናቃዮች ካምፖች ለመስፈር ተገደዋል። ሰሞኑን በአካባቢው የጣለውን ከባድ ዝናብ ተከትሎም በአገሪቱ ሰሜናዊ ክፍል የሚገኘው ግዙፍ የስደተኞች ካምፕ ተጠልለው የነበሩና ሌላ መሸሸጊያ የሌላቸው ተፈናቃዮች ውሎና አዳር የከፋ አድርጎታል። ይህ በእንዲህ እንዳለ በጦርነት የተዳከመችው አገር የተጋረጠባትን ድርቅ ለመቋቋም እንድትችል ዩናይትድ ስቴትስ የ180 ሚሊዮን ዶላር ተጨማሪ እርዳታ ለመስጠት ትናንት ቃል ገብታለች። ወደ ደቡብ ሱዳኗ መናገሻ ጁባ የተጓዘው የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት ልዩ ልዑክ ተፋላሚዎቹ አንጃዎች ከግል ፍላጎቶቻቸው ይልቅ የሕዝቡን ጥቅም እንዲያስቀድሙ ካልሆነ ግን ፈተና እንደሚጠብቃቸው አስጠንቅቋል። የአሜሪካ ድምፆቹ ዝላት ካሆክ እና ጆን ታንዛ ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን አዘጋጅቷል። በከባዱ የወረደው ዶፍ ዝናብ በደቡብ ሱዳኗ ቤንቱዌ የሚገኘውን የስደተኞች መጠለያ ካምፕ የጎርፍ መውረጃ ቦይ ያስመስሎታል። ቁጥራቸው አርባ ሺ የሚጠጋ በመጠለያ የሚገኙ ደቡብ ሱዳናውያን ከመጸዳጃ መውረጃ በሚወጣ ፍሳሽ የተበከለ የጎርፏ ውስጥ ለመቆየት ተገደዋል። ዓለም አቀፉ ድንበር የለሽ የሐኪሞች ማህበር ዶክተርስ ዊዛውት ቦርደርስ ሁኔታውን በሰው ልጅ ክብር ላይ የተጋረጠ አሳዛኝ ፈተና ብሎታል። ሴትልመንት ሀዝ ቢን ፍላውድድ ወተር ኤቨሪዌር ሶ ዩ ኩድ ኢማጂን ሀው ፒፕል አር ሊቪንግ መጠለያው በጎርፍ ተጥለቅልቋል። አካባቢው በሙሉ በውሃ ተሸፍኗል። ተፈናቃዮቹ በምን አይነት ሁኔታ ውስጥ እንዳሉ፣ በምን አይነት ማረፊያ እንደሚተኙ አስብ። በግልጽ መገመት እንደሚቻለው ብዙዎቹ ለመኝታ ሰውነታቸውን ማሳረፍ እንኳ አይቻላቸውም። እናቶች ሌሊቱን ጨቅላ ልጆቻቸውን በእቅፋቸው ለማሳረፍ ቆመው ነው የሚያድሩት። ለብዙዎች ምስቅልቅሉ የወጣው ይህ ሁኔታ ጎርፍ አሊያም ብጥብጥ ነው ምርጫ አድርጎ ያቀረበላቸው። ውሃ ውስጥ ነው የምንኖረው። ከዚህ ውጭ ያለው ደግሞ በውጊያው ወድመዋል። ብጥብጡንና እንግልቱን ሸሽተን እዚህ ብንመጣ ይኸው በጎርፍ ውሃ እየጠፋን ነው። ምን ማድረግ እንዳለብን ግራግብት ብሎናል። ከተፈናቃዮቹ አንዷ ናቸው። ብክለቱን ለመከላከል በሚል ነዳጅና ምግብ ፍለጋ ከካምፑ ለሚወጡ ሴቶች ሁኔታው ይበልጥ አደገኛ መሆኑን በአካባቢው የተሰማሩ የረድኤት ሰራተኞችም ይናገራሉ። ሜኒ ወመን ቤክሌም ቱ ቢ አት ሪስክ ኦፍ ቢንግ ሬፕት ወን ቤጎ አውት ፒዮሲ ብዙዎች ሴቶችና ሲቪሎች መጠለያ ጣቢያው ሲወጡ የሚጠብቃቸውን በኃይል የመደፈርን ጨምሮ የተለያዩ አደጋዎችን ይገልጻሉ። በመሆኑም ይህ ተጨማሪ ፈተና ይደቅናል። እንዴት መወጣት ይቻላል? የምግብ ማብሰያ ነዳጅ ሳናገኝ እንዴት ይህንን ምግብ መመገብ እንችላለን? ብለው ይሰጋሉ። በመሆኑም ሰዎች ከካምፑ ውጭ ሄደው የሚፈልጉትን አግኝተው መምጣትና ቤተሰባቸውን መርዳት ይቻላቸው ዘንድ ጥበቃ ይሻሉ። ያ ደግሞ ሌላ ፈተና ማለት ነው። ደቡብ ሱዳን እንደ አዲስ ከተፈጠረች ገና ሶስት ዓመት ያልበለጣት አገር ናት ከሱዳን ተነጥላ ነጻ አገር በመሆን ራሷን ማስተዳደር በጀመረች አጭር ጊዜ ውስጥ በደቡብ ሱዳኑ ፕሬዚዳንት ሳልቫ ኪር እና በቀድሞ ምክትላቸው ሪክማቻየር መካከል የተነሳው የስልጣን ትንቅንቅ አገሪቱን ዳግም ወደ ሌላ ጦርነት ውስጥ በመስፈቅ ለብዙ ሺዎች ሞትና ለሌሎች አያሌ ሺዎችም ከቀያቸው መፈናቀል ምክንያት ሆነ። አስራ አምስት አባላት ያሉት የመንግስታቱ ድርጅት የጸጥታው ምክር ቤት ልዩ ልኡክ ትናንት ማክሰኞ ጁባ የገባው ካለፈው የታህሳስ ወር አንስቶ አገሪቱን ሰቅዞ ለያዛት ግጭትና ብጥብጥ ሁነኛ ማብቂያ ለማፈላለግ ነው። የዩናይትድ ስቴትሷ መልእክተኛ አምባሳደር ሳማንታ ፓወር ቁጥራቸው ሀምሳ ሺህ የሚደርስ ህጻናት በመጪው ወራት ድርቅ ለሚያስከትለው እልቂት ይጋለጣሉ ሲሉ ስጋታቸውን ገልጠዋል ሁላችሁም እንደምታውቁት ጸቡ ያበቃ ዘንድ የተፈረመው ስምምነት ባለመከበሩ ግድያው አሁንም ቀጥሏል። በዚያች ሀገር ሰላምና መረጋጋት ይሰፍንና ደቡብ ሱዳን ፊቷን ለህዝቧ ብልጽግና አመቺ ወደሆነ ጎዳና ትመልስ ዘንድ የሚያግዘው የግጭት ማብቂያ ስምምነት እስካሁን ወደ ተግባር ወደሚመነዘርበት አቅጣጫ አልቀረበም። አምባሳደር ፓወር አክለውም የመንግስታቱ ድርጅት ልኡካን ቡድን የጁባ ጉብኝት የደቡብ ሱዳን መሪዎች ከጊዜያዊ መንግስትነት በመጪው ዓመት ለሚካሄደው ብሔራዊ ምርጫ ሽግግር ያላቸውን ቁርጠኝነት በተግባር ማረጋገጣቸው የቱን ያህል አስፈላጊ መሆኑን የሚያመላክት ጭምር ነው ብለዋል። በሌላ ዜና በመንግስታቱ ድርጅት የብሪታንያው ቋሚ መልእክተኛ አምባሳደር ማርክ ሊያል ግራንት እና የናይጄሪያው አምባሳደር ኡስማን ሳሪክ የተመራ 15 የጸጥታው ምክር ቤት አባል ሀገራት ተጠሪዎች ያሉበት ልኡካን ቡድን ታሪካዊ በተባለ እርምጃ ዛሬ ማርፈጃው ላይ ሶማሊያ ገብቷል። የምክር ቤቱ መግለጫ ይፋ እንዳደረገው የልዑካን ቡድኑ በዚህ ጉዞው የሶማሊያ ፌዴራላዊ መንግስት ከዓለም አቀፉ ማህበረሰብ በሚያገኘው እገዛ ያስመዘገባቸውን ውጤቶች ይገመግማል ተብሎ ይጠበቃል። ቡድኑ በተጨማሪም በዚያች ሀገር ዘለቄታ ያለው ሰላም ለማምጣት በሚደረገው ጥረት የሚሰጠውን ድጋፍ የሚያጸና መሆኑን ድርጅቱ በዛሬው ዕለት ይፋ ባደረገው መግለጫ አትቷል። የተከበራችሁ አድማጮች የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚያስተላልፍላችሁን ስርጭት ነው። ዜናና ዝርዝር ዘገባዎችን አጠናቀቅን። ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ከምሽቱ ሶስት ሰዓት ከ29 ደቂቃ ነው። አዲስ አበባ ላይ ከእናንተ ከአድማጮቻችን በተዘዋዋሪው የስልክ መስመር 2022059942 የውስጥ መስመር 14 ከደረሱን አስተያየቶቻችሁ አሁን ጥቂቱን እናሰማችሁ። ሄሎ ቪኦኤ የአማርኛ ፕሮግራም አዘጋጆች እንደምን አላችሁብኝ። በአሜሪካ በዋይት ሀውስ ጋባዥነት የአፍሪካ መሪዎች ጉባኤ ላይ በግልጽ ኢትዮጵያን ይቃወሙ ነበረ። ኦባማ የአሜሪካን ፕሬዚዳንት ነው፣ የራሳቸው ፖሊሲ ያላቸው የራሳቸውን ሕዝብ ነው መምራት የሚችሉት። ኢትዮጵያም የራሷ ፖሊሲ በራሷ ዜጋ በራሷ ሕገ መንግስት በራሷ የውጭ ፖሊሲ የምትመራ ሀገር ነች። በማንም አትመራ ዋናው የሚገርመው ነገር ግን ወንጀለኛ ለምን ተያዘ? አካኪ ዘራፍ። የልማት እርዳታ ለምን አገኘች? አካኪ ዘራፍ። የተፈጥሮ ሀብት አባል ሀገሮች ለምን አባል ሆነች? አካኪ ዘራፍ። የአገዋ አባል ለምን ሆነች? አካኪ ዘራፍ። ስብሰባ ለምን ተጋበዘች? አካኪ ዘራፍ። አባይን ለምን ገደበች? አካኪ ዘራፍ። የሀገሩን ልማት በአግባብ በልህ ላይ የሚቃወም በዓለም ላይ ለመጀመሪያ ጊዜ እኛ ብቻ ሆነን መገኘት የለብንም። እነሱም የሚመሩትን ህዝብና የራሳቸውን አስተሳሰብ ትንሽ ካፍንጫቸው ራቅ ቢያደረጉት የተሻለ ነው የሚል ግምት አለኝ። ዳኛው ነኝ ከሲያትል አመሰግናለሁ። ታንኪ ዩ። ሰላም ጤና ያስጥልኝ። እንደምን አላችሁ? እንዲያው በአጠቃላይ ቪኦኤ እንዴት ናችሁ? ትውልድ ለማገልገል ትውልድ ለመገንባት፣ ዜናና መልዕክትን፣ ትምህርት ለመስጠት ሀዲድ ሳይዘረጋ ገመድ ሳይጎተት ምንም ድካም ሳይኖር እኛም ሳንዋትት በሳቷ እንሰማለን የቪኦኤን ዜና የቪኦኤን መልእክት። እናንት ጋዜጠኞች እድሜያችሁን ያርዝመው ጤናውን ይስጥልኝ። ለረጅም ዓመታት የእናንተው ድምተኛ አድማጫችሁም ነኝ። ዜናውን፣ መጽሔቱን፣ ጤናና ስፖርቱን፣ ከአድማጭ አስተያየት ቃለ መጠይቁን ይሁን ሁሉ አሳክታችሁ ለምታቀርቡልን ከልብ ቪኦኤዎች እግዚአብሔር ይስጥልን። ማን ያርዳ የቀበረ ማን ያውራ የነበረ፣ እንዲህ ነው እውነቱ በአበው የተነገረ። የዕለቱን ዜና ለምታስደምጡን ረጅም ዕድሜና ጤናውን ይስጥልን። ከጃክሰንቪል ፍሎሪዳ ዮሐንስ እባላለሁ። ላገኘሁት ዕድል አመሰግናለሁ። የከርሞ ሰው ይበለን፣ አገኛቸዋለሁ። አስተያየት የላካችሁልንን አድማጮቻችን እናመሰግናለን። በግጥም አድርገው ያመሰገኑንንም በጣም እናመሰግናለን። ድንቅ ጥበብ ነው። ማድመጦን ይቀጥሉ። ሌሎቻችሁም እንዲሁ አስተያየቶቻችሁን ላኩልን፣ በግጥምም ትችላላችሁ። ቁጥሩን ለማስታወስ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅታችን ይቀጥላል። አሁን የዋና ዋና ዜናዎችን እናሰማችሁ። ሶስት ሰዓት ከሰላሳ ሁለት ደቂቃ ሆኗል። ኬንያ ቀጣዩዋ የኢቦላ መከሰት አብዝቶ የሚያሰጋት ሀገር እንደሆነች የተባበሩት መንግስታት ድርጅት አስታውቋል። የኬንያ መንግስት ግብረ ኃይል አቋቁሞ የመከላከያ እርምጃዎችን እየወሰደ መሆኑን ገልጿል። በሌላ በኩል ደግሞ በኢቦላ ምክንያት ዜጎቿ ከላይቤሪያ፣ ከሴራሊዮንና ከጊኒ እንዲወጡ ጀርመን አሳስባለች። የጤና ባለሙያዎቿንና ዲፕሎማቲክ ሰራተኞቿን እንደማይመለከት ተናግራለች። ይህ በእንዲህ እንዳለ በኢቦላ ቫይረስ ተይዞ የነበረ ሁለተኛ የኢቦላ መሪ ሐኪሟ ዛሬ መሞቱን ሲየራ ሊዮን ገልጻለች። የአፍሪቃ ህብረት የመሪዎች ጉባኤ ከጥቂት ሳምንታት በኋላ ቡርኪና ፋሶ ዋና ከተማ ኦዋጋ ዱጉ ላይ ሲካሄድ የኢቦላን ጉዳይ ትኩረት ሰጥቶ እንደሚነጋገር ገልጿል። ገና ያልተሞከረውና ደህንነቱ ፍቱንነቱና ፈዋሽነቱ ያልተረጋገጠው የኢቦላ መድኃኒት ህክምና ላይ መዋሉን እንደሚደግፍ ደግሞ የአፍሪካ ህብረት ገልጿል። ኢትዮጵያና ሱዳን የጋራ የመከላከያ ኃይል ለመፍጠር ስምምነት ላይ መድረሳቸውን የሁለቱ ሀገሮች የመከላከያ ሚኒስ ሚኒስትሮች አስታውቀዋል ዋና ዋና ዜናው ይኸው ነበር ፕሮግራማችን ይቀጥላል የተከበራችሁ አድማጮች ወደ ሁለተኛው አጋማሽ ተሸጋግረናል አሜሪካና ህዝቧ ነው አሁን የሚቀርበው በዚህ በአሜሪካ ሀገር በየስፍራው የሚገኙ ምግብ ቤቶች ዳይነርስ ይባላሉ ምግባቸው ትኩስ ዋጋቸው ምግባቸው ትኩስ፣ ዋጋቸው ኪስ የማይጎዳ ትኩስ ሽሮና ጥብስ ባያቀርቡም ይላል። ይህን ፕሮግራም ያዘጋጀው ሄኖክ ሰማ እግዜር። የአሜሪካውያንን ባህላዊ ምግብ ከባህር አሳ አይነቶች፣ ስጋና ሰላጣን አጣፍጠው ያቀርባሉ። የአሜሪካ ድምጿ ጁሊ ታቦ ከሜሪላንድ ግዛት የዘገበችውን አንድ የምግብ ቤት ባለቤት የዳይነር ምግብን አሻሽሎ ለተገልጋዮች እያቀረበ መሆኑን So, Henoks and One, two, three o'clock, four o'clock, rock. Five, six, seven o'clock, eight o'clock, rock. Nine, ten, 11 o'clock, twelve o'clock, rock, we're going to rock. Around the clock tonight, put that bag so. Join me home. Have some fun when the clock starts. Around the clock tonight, we're going to rock, rock. የታዋቂው አሜሪካዊ የሮክ ሙዚቀኛ ቤል ሃሌ ዜማ ይጫወታል። ጁክ ቦክስ ይሉታል። የዳይነር ምግብ ቤቱ ተገልጋዮች የፈለጉትን ሙዚቃ ጥቂት ገንዘብ ይከፍሉና የመረጡትን ሙዚቃ የሚያዳምጡበት አስተኔ ጁክ ቦክስ ይባላል በአሜሪካ ጁክ ቦክስ ወይም የሙዚቃ ማጫወቻው ወይስ የዳንኪራ ሳጥን እንበለው እንዴ? በዳይነር ምግብ ቤቶች ሁሉ ይገኛል። መገለጫቸው ነው ቢባልም ይቻለዋል። ዳይነር ያለ ጁክ ቦክስ ማለት ወንጠፍት ያልተሰቀለበት ኮረፌ ቤት እንደማለት ነው። የዳይነር አቀማመጥም ለየት ይላል። ወንበሮቹ አንድ ላይ ተጣብቀው ከመሃላቸው ጠረጴዛ አለ። ቪኒል ቡት ይሏቸዋል። በዴኮ ጥበብ የተሰሩት የምግብ ቤቶቹ ውስጣቸው የሚያብለጨልጭ ብርማ ቀለም ያለው ሲሆን ሰፋፊ የሆኑ ብርማ ቀለም ያላቸው ትላልቅ መስታወቶች ይታወቃሉ። በዋልዶርፍ ሜሪላንድ የሚገኝ ዳይነር ከሌሎቹ ለየት ያለ ነው። አሽሊ ሆልትና ሀምሳ አለቃ ሮማን ቤሊ ይህንን ምግብ ቤት ይወዱታል። ምግባቸው ግሩም ነው። ትኩስና በአግባቡ የተሰራ ነው። እዚህ የምመጣው ለጤና ተስማሚ ምግብ ስለሚያቀርቡ ነው። ደስ ሲል ዙሪያ ገባው ደስ ይላለ። ጥሩ ምግብ ከፈጣን መስተንግዶ ጋር። ይሄ ግሩም ምግብ የሚቀመመው ታዲያ በማዕድ ቤቱ ባለሙያ የፓ ቮን ሄንግስ ነው። ከቦብ ጂያሞ ጋር ሆነው ነው የዛሬ 25 ዓመት ሥራ የጀመሩት። ቤተሰቦች ልጆቻቸውን ን ይመጡ በድባብ መፍጠር ፈለግን። ከዚያ ባሻገር ምግቡ ጥሩ ሆኖ መሠራት አለበት። ጤናማ ምግብ ለማቅረብ ሲወስኑ ታዲያ የፓንኬክ በርገርና ሌሎች የሥጋ ምግቦችን ለመሥራት የሚውሉ ተዋጽኦች ለጤና ተስማሚ እንዲሆኑ መጣራቸውን ባለቤቶቹ ይናገራሉ። ኒኮላስ ኸሪሽ የሚወደው ምግብ የብረድስት ጥብስ ነው። ባለፈው ሳምንት በላሁት ጣመኝ ድገመኝ ብዬ ይኸው ዛሬም ከተፍ አልኩ። ከሰባት ዓመታት በፊት የዩናይትድ ስቴትስ ምጣኔ ሀብት እድገት ሲቀዘቅዝ የደንበኞቻቸውም ኪስ ሲጎዳ የተመለከቱ የዳይነር ምግብ ቤቱ ባለቤቶች የምግብ ዝርዝራቸው ጥራቱን ሳይቀንስ የተገልጋዮቻቸውን ኪስ እንዲስተካከል አደረጉ። ቮን ሄንግስት እንዲህ ይላል። ለጤና ተስማሚ የሆነ ከአካባቢው የተገኘ ምግብ ማቅረብ ጀመርን። ትኩስ ምግብ ለጾመኞችና ስጋ ለማይበሉም አማራጮቹን አሰፋን። ከአስራ አምስት በላይ አካባቢው ገበሬዎች ጋር ስምምነት ፈጥረው ከማሳ በቀጥታ ወደ ማዕድ ቤት አስቤዛቸውን አዞሩ። ይሄ ሥራ ፈጠረ፣ የምግባቸውንም ጥራት ጨመረ። የአስራዘጠኝ ዓመቱ ሎጋን ሄር የባይሰን በርገሩን ወዶታል። በጣም ደስ ይለኛል ዝንባሌ ነው። በምትሠራው ሁሉ ደስተኛ ካል ሆንክ ባት ሠራው ይመረጣል። እንዲያውም ከእናካቴው መተው ነው የሚሻለው። ዳይነሮች የአሜሪካውያን የምግብ ባህል ውስጥ ቁልፍ ሚና አላቸው። ቤተሰቦች ተሰባስበው ኪስ ሳይጎዱ የሚመገቡባቸውና በሕይወታቸው መልካም ነገሮችን ሁሉ በደስታ የሚያከብሩባቸው ምግብ ቤቶች ናቸው። ሃያ ጉዳይ ሊሆን ነው። ወደ ተከታዩ ቋሚ ዝግጅታችን እናልፋለን። ዲሞክራሲ በተግባር የዩናይትድ ስቴትስ ፕሬዝደንት የነበሩት ሪቻርድ ኒክሰን የሥራ ዘመናቸውን ሳይጨርሱ ከሥልጣን የወረዱበት አርባኛ ዓመት ባለፈው ቅዳሜ ነሐሴ 3 2006 ዓ ም ታስቦ አልፏል። ሚስተር ኒክሰን ስራቸውን የለቀቁት በዋተርጌት ቅሌት ውስጥ እጃቸው ስለነበርና ተከትሎም ወንጀሉን ለመደበቅ ባደረጉት ጥረት ሳቢያ ነው የሪፑብሊካን ፓርቲው የምርጫ ዘመቻ አስፈጻሚዎች እንደ ኤሮፓውያን አቆጣጠር በ1972 ዓ ም ነበር እዚህ ዋሽንግተን ዲሲ የሚገኘውን የዲሞክራቲክ ፓርቲውን ዋና ጽህፈት ቤት ቢሮ ሰብረው በመግባት የሚስጢር ሰነዶችን የመዘበሩት። ከአራት አስርተ ዓመታት በፊት የተፈጸመው ያ ወንጀል በብሔራዊው ፖለቲካ ላይ ግዙፍ ጠባሳ ያሳረፈ ከመሆኑም በላይ ከቅሌቱ በኋላ የወጡ አንዳንድ የለውጥ ህግጋት ዛሬ ድረስ ማስተጋባታቸው ቀጥሏል። የቪኦኤው ጂም መሎን ያጠናቀረው ዘገባ አለ። ሶሎሞን ክፍሌ ለዛሬ ዲሞክራሲ በተግባር ፕሮግራሙ ይዞታል። እንደ አውሮፓውያን ዘመን አቆጣጠር ነሐሴ 2 ቀን 1974 ዓ ም ምሽት በዩናይትድ ስቴትስ የታየው የፖለቲካ ቲያትር እጅግ አስገራሚ ነበር። ሪቻርድ ኒክሰን ከቢሮአቸው በብሔራዊው ቴሌቪዥን ብቅ አሉና ከሚቀጥለው ቀን ጀምሮ ሥልጣን እንደሚለቁ አስታወቁ። ማ ሪቻርድ ኒክሰን የጀመረውን የሚያቋርጥ ሰው ሆኜ አላውቅም። የሥራ ዘመኔ ሳይገባደድ አቋርጬ መውጣቴ ፍጹም አጸያፊ ተግባር ነው። ሆኖም ፕሬዚዳንት እንደመሆኔ የሀገርን ጥቅም አስቀድማለሁ። ሚስተር ኒክሰን ሥራ እንደሚለቁ ባስታወቁበት እለት ለዋይት ሐውስ ቤተ መንግሥት ሠራተኞች እንባ እየተናነቃቸው ባደረጉት ንግግር ለፖለቲካ ውድቀታቸው ምክንያት ከሆኑት አንደኛውን ገልጸው ነበር። ልስ ሪመምበር ሁል ጊዜም፣ ሁልጊዜም አንድ ነገር አስታውሱ። ሌሎች ሊጠሏችሁ ይችላሉ። እነዚያ የሚጠሏችሁ ሰዎች ማሸነፍ የሚችሉት እናንተም ከጠላችኋቸው ብቻ ነው። ያን ካደረጋችሁ ደግሞ ራሳችሁን ታጠፋላችሁ። ሪቻርድ ኒክሰን ይህን ከተናገሩ ጥቂት ጊዜ በኋላ አዲሱ ፕሬዚደንት ጄራልድ ፎርድ በታሪኳ ለመጀመሪያ ጊዜ መሪዋ ሥራውን የለቀቀበትን ሀገር ማረጋጋት ያዙ። አሜሪካውያን ወገኖቼ ሆይ የተራዘመው ብሔራዊ ቅዠታችን አክትሟል። ሕገ መንግስታችን ይሰራል። ትልቋ ሪፓብሊካችን በህግ የሚሰራ መንግሥት እንጂ የአምባገነኖች አይደለችም። በዚች አገር መሪው ሕዝብ ነው። የኒክሰን በርካታ ረዳቶች በወተርጌቱ ቅሌት ወቅት ስልጣን አላግባብ በመጠቀም ወንጀል እየተለቀሙ እስር ቤት ገቡ። ከዋይት ሀውስ ቤተ መንግሥት የተገኘ የቴፕ ቅጂዎች ደግሞ ሪቻርድ ኒክሰን ድርጊቱን ለመሸፋፈን ሲሉ ረዳቶቻቸው ሲአይኤ ለፌዴራሉ የምርመራ ቢሮ እንዲዋሹ ትእዛዝ መስጠታቸውን አረጋገጡ። ኋላ ግን ፕሬዚደንት ፎርድ ሚስተር ኒክሰንን ከማንኛውም አይነት የወንጀል ክስ ነፃ የሚያደርጋቸው ምህረት ሰጡ። ያ እርምጃቸውም በ1976 በዲሞክራቲክ ፓርቲው እጩ ተወዳዳሪ በነበሩት በጂሚ ካርተር እንዲሸነፉ አደረጋቸው። የወተር ጌት ቅሌት በዩናይትድ ስቴትስ የፖለቲካ ታሪክ አንድ ትልቅ ምዕራፍ አለው ሲሉ በአሜሪካን ዩኒቨርስቲ የፕሬዝደንታዊ ታሪክ ተመራማሪው አለን ሊችማን ያስረዳሉ። ወተርጌት በታሪክ ትልቁን ቦታ እንደያዘ ይቆያል። አንድ ፕሬዝዳንትና አስተዳደራቸው ዲሞክራሲያዊ ሂደቱን ለመፈታተን የሞከሩበት ግዙፍና ውስብስብ ክስተት ነው። የወተርጌት ቅሌት ጉድ እስኪወጣ ሁለት ዓመት ግድም ፈጅቷል። አብዛኛው የወንጀሉ ሚስጥር ተሰባስቦ የወጣው ደግሞ በዋሽንግተን ፖስት ጋዜጠኞች ቦብ ውድወርድና ካርል በርንስታይን አማካይነት ነው። አለን ሊችማን እንደሚሉት የወተርጌትን ድርጊት ተከታትሎና የፕሬዝደንቱንም ወንጀሉን ለመሸፋፈን ፖለቲካ መጠቀማቸውን ያጋለጠው የጋዜጠኞቹ ሚና ለሀገሪቱ እጅግ ወሳኝ ጠቀሜታ አለው። ባብ ውድወርድና ካርል በርንስቲን የተጫወቱት የጋዜጠኝነት ሙያና ጉዳዩን የሚያውቁ የውስጥ ምንጮች ባይኖሩ ኖሮ ኒክሰን አታለው ማለፍ በቻሉ ነበር። ስለዚህ አሰራራችን ተዋቶለታል። ያስተላለፈው መልእክትም ደግሞ ምንጊዜም ነቅተን እንድንቆይ ነው። የዎተር ጌት ቅሌት ኮንግሬሱ ለምርጫ ዘመቻ ማካሄጃ በሚመደብ ገንዘብ ላይም ለውጥ እንዲደረግ አዲስ ሕግ አስቀርጿል። ከለውጦቹ አንዳንዶቹ ግን የወቅቱ የሀገሪቱ ከፍተኛ ፍርድ ቤት ሰርዟቸዋል። ዎተርጌት በሌላም ይታወሳል። ዛሬ ይበልጥ የተከፋፈለ የፖለቲካ ዘመን ላይ የደረስነው ነው በዚያ ወንጀል ሳቢያ ነው ብለው የሚያምኑ ወገኖች አሉ። ኖርማን ኦንስታይን እዚህ ዋሽንግተን ዲሲ በሚገኘው የአሜሪካን ኤንተርፕራይዝ ተቋም የፖለቲካ ተንታኝ አንዱ ናቸው። ውጥረቱ እየበረታ ሲሄድ አይተናል። በወቅቱ እንደአሁኑ ጊዜ ግን በጣም አይሎ የታየበት ጊዜ የለም። ዛሬ የሚመለከተው የብሔረተኝነት ደረጃ መድረሱን ነው። በዚች አገር በዚች አገር ከእርስ በርስ ጦርነት ወዲህ ይህንን አይነት ሁኔታ ታይቶ አይታወቅም። አሜሪካውያን የወተር ጌት ቅሌትን አስመልክቶ በአንደኛው ጉዳይ ላይ አስተሳሰባቸው መቀየሩን እናያለን እንደ አውሮፓ ንደምን አቆጣጠር በ ፕሬዚደንት ፎርድ ለኒክሰን ያደረጉትን የምህረት ውሳኔ የተቃወሙ 59 በመቶ ያህል ነበሩ። በ2002 ዓ.ም የኤቢሲ ኒውስ ባደረገው ጥናት ሚስተር ፎርድ በወቅቱ የደረሱበትን ውሳኔ ትክክለኛ ነው ብለው የሚያምኑ 59 ከመቶ ደርሰዋል። እርምጃው አገሪቱን አንድ ለማድረግ ረድቷል ብለው ያምናሉ። አሁን ደግሞ ለምሽቱ የመጨረሻው ሳምንታዊ ዝግጅት ለማጠቃላይ ዝግጅታችን ሳይሆን ለዚህ ምሽት ብቻ የመጨረሻው የሆነው ፕሮግራም ይቀጥላል። ሴቶችና ቤተሰብ። ቆንጆ ቆንጂት ቆንጂት ቆንጆ ቆንጂት ቆንጆ አንድ ቆንጆ ይዘሻል፣ ምስል ዛሬ አልቀርልሽ ቆንጆ ይዤ ልሃለ እሺ ውቢት ኢትዮጵያ። ኢትዮጵያ መቼም ውቢት ናቸው። ጊዜ ሌላ ውቢት ተገኘች። ደግሞ ባለፈው ሳምንት መጨረሻ በዚህ በአካባቢያችን በተካሄደ አመታዊ የሚስ አፍሪካ ዩኤስኤ ውድድር ለአሸናፊነት የበቃችው ወይዘሪት ሜሮን ውድነህን ነው የያስኩት። ኢትዮጵያ ተወልዳ በሶስት አመቷ ከቤተሰቧ ጋር ወዲህ አሜሪካ መታ አድጋ በጤናና ማህበራዊ ሳይንስ ትምህርት የዩኒቨርሲቲ መጀመሪያ ዲግሪዋን ያገኘች በሜሪላንድ ሞንትጎመሪ ወረዳ የምትኖርና በዚያው በሞንትጎመሪ ወረዳም በሙያዋ የሰራች በሞዴሊንግ ስራም የሰራች ወጣት ነች። በምሽቱ ታዲያ ሁለት ሽልማቶችን ነው የተቀበለችው። ሜሮን ሚስ አፍሪካ ዩኤስኤ 2014 የዚህ አመት የወይዘሪት አፍሪካ ዩኤስኤ አሸንፋለች። በህዝብ ድምፅ ብልጫም የህዝብ ድምፅ ልዕልት ተብላለች። ሜሮን የፊታችን እሁድ በራዲዮ መጽሔት በሰፊው የስቱዲዮ እንግዳ ሆና ትቀርባለች። አሁን ረፋዱ ላይ በቴሌፎን አግኝቻት እንኳን ደስ ያለሽ አንቺ ወጣት ብያታለሁ። ሜሮን ውድነ ወይዘሪት አፍሪካ ዩኤስኤ ሁለት ሺ አስራ አራት እንኳን ደስ ያለሽ ወጣቷ። እንኳን አብሮ ደስ ያለ። እንዴት ነበረ ውድድሩ? ሜሮን ውድድሩ ደስ ይል ነበር በጣም ብዙም። የኛ ኮሚኒቲ መጥቶ ስፖርትም አድርጎኛል። ሲጀምር ኦፍኮርስ በኦፕኒንግ ዳንስ ሁላችንም ጨፍረን የከፈት ነው። መክፈቻው በዳንስ ነው የነበረው። አዎ በዳንስ ነበር የከፈት ነው። ሁላችንም አንድ ላይ ጨፍረን ከፈት ነው የመስካቸው ስንገባ ስንገባ አንድ ላይ ጨፍረን ነበር የከፈት ነው። ከዛ ደግሞ አገራችንና ስማችን ገለጽን። ከዛ አንድ በአንድ ደግሞ በየተራ ትራዲሽን ነው ማለት ሀገራዊ አችን ግርል የሚባል አሳየን። እኔ ጉራጌ ልብስ ነበር እርሱን ያሳየ ነው። በሰላሳ ሰከንድ ውስጥ የፈለጋችሁትን ልብሱን ማሳየት ወይም ጨፈራ መሆን ይችላል። እኔ ሰፊ ይዤ ምስጨፈርኩኝ የጉራግኛ ጭፈራ ጨፈር። የጉራግኛ ጭፈራ ልብሱንም ጉራገኛ በጣም ደመቅ ያለ አረንጓዴ ሱሪና ላይ ከዛ ቀይሻሽ ሻሽ ታጥሚ እሱም ያሳየሁት። ከዛ የሚቀጥለው ደግሞ ንግግር ነበርን የሶስት ደቂቃ እሱ ላይ ራሳችን ምን በሰራን የሚቀጥለው ወደፊት ለምን እናስብ እና ድርጅታችንም፣ ወይንም ምንድን ምን ላይ ነው የምታተኩረው? የሁላችንም የተለያየ ነው። መጀመሪያ ላይ ስጀምር ኢትዮጵያን የቀለስኩት ኦፍ ኮርስ ሉሲ ያለን፣ ቡናም ከኛም እንደተጀመረ እንዴት ታሪኮች እንዳለን እና በጣም ደስ እንዳለኝ ኢትዮጵያን ለመወከል። ከዛ ቀጥሎ ስለራሴን የገለጽኩኝ። እየገለጽሽልን ለፊስቲ ስለ ራስሽ ባጭሩ እርግጥ፣ በራዲዮ መጽሄት ፕሮግራም ላይ እንደገና ትመለሻለሽ። የፊታችን እሁድ የራዲዮ መጽሄቶች እንግዳ ተወኛለሽ ባለፈው ጊዜ እንደነበርሽው ማለት ነው። እዛ ላይ ም ልክ እንደገለጽኩት ከቡይ ስቴት ዩኒቨርሲቲ ነው ባስተርሴኒ የተመረኩት በሄልት ና ሳይንስ። ወደ አንድ ሺ ኮሚኒቲ ሰርቪስ አወርስ ሰርቭ አድርጌ ነበር፣ የማህበረሰብ አገልግሎት። የራሴ ድርጅት የጀመርኩት ነበረ የህጻናት ህጻናት ላይ ምትሰሪውን እሺ፣ ኢትዮጵያ ለአስርም ይህም ሄጅ የነበረ ባለፈውም የዛሬ አመት ስድስት ወር ቆይቼ ነበረ። ዋና ኦፍ ኮርስ የራሴን ድርጅት ከሜሪጅ ወይም ለመማርም ከእሷም ጋር ሲስተር ዘቢደር ጋም ሰርቼ ነበረ። የጀመርኩት ድርጅት ኢትዮጵያ ልጆች መጀመሪያ ነው። እዛ ሜሪጆ ጋር ሲሄድ በጣም የተሰማኝ እዚያ ያሉት ልጆች የምር እኔ እንደም አንድ ሳምንት አልቻልኩትም። እኔ ሜሪ ጆ እንዴት እንደሚችሉ ስዳፍ ያሉ እኔ እንጃ ልጆች እዛ ኤች አይቪ ና ኤድስ ይዟቸው ወላጅም የላቸውም፣ ግን ዋና የገፋኝ እሱ ነበር። ስለዚህ እሱና ሳገኝ በቃ ስና ደብተር ምናምን ሊስት በሱ ልጀምር። ከትንሽ ጀምረሽ ነው ወደ ላይ የምትሄጂው ስለዚህ ልብስ በሱ ጀምሬ ሞር ወደ ትምህርታቸውንም እንዲያግዛችሁ ምናምን አድርጌ ነው የጀመርኩት። ስለዚህ እሱን እሱን መድረክ ላይ ገለጽኩኝ። ከንግግሩ በኋላ ሁላችንም እንትን ለብሰን ወጣን። የሀገራችን ልብስ ፓሬድ ኦፍ ኔሽንስ ይባላል። ሁላችንም እሱን ለብሰን ወጣን። እኔ አንድ አበሻ ቀሚስ አረንጓዴ፣ ብጫ፣ ቀይ የኢትዮጵያን ፍላግ የሚያሳይ ያ ባንዲራ የሚያሳይ ከላይም ከታችም ያለው ከዛ ደግሞ ከላይ ደግሞ ካባ ጨመርኩበት። ከአባና አሸብርቀሽ ወጣሽ። ፎቶግራፍሽን እያየሁ ነው። በዛ በቁመትሽ ልዩ ነበር። ለዚህ ውጤት ያበቃሽ ምንድን ነው? አንደኛ የሀበሻ ህዝብ ልበልሽ። ለምን እዛ ላይ ሁለት ውድድር ነው ያሸነፍኩት። አንዱ ሚስ አፍሪካ ፒፕልስ ቾይስ ይባላል የህዝብ ድምጽ አዎ፣ በድምጽ ስንት ያገኘሽ? እና ድምጽ ያሸነፈ ኦንላይን ላይ ገብቶ ምርጫ የመረጠ ድምፅ ያሰማ እሱ አንድ ያሸነፋለሁ። እሱ በጣም በጣም አመሰግነው የሀበሻ ህዝብ ሁሉም ኢትዮጵያም ሆነ ለንደንም ሆነ ኤኒወር የሁሉም የሀገር ሰው በጣም ነው የሚያመሰግነው። ለምን እነሱ ናቸው ቦታ ያደርጉልኝ። አንደኛም ቪኦኤም አመሰግናለሁ፣ እናንተ ጋ መጥቼ ነው ህዝቡን ያሳወቃችሁልኝ። ሁሉም ሬዲዮ ስቴሽን በሙሉ ሁሉንም የሰራሁትን እነሱንም አመሰግናለን ስላሳወቃችሁልኝ። ብዙ ድጋፍ አገኘሽ? አዎ ወደ ስምንት መቶ ሰማንያ ስድስት ሺህ ኢትዮጵያ ድሬት ሁሉም እነሱም በደም አሳውቅኛሉ። በዚህ ውድድር ውስጥ ኢትዮጵያ አሸንፋ ስለማታውቅ መድረክ ላይ ኢስት አፍሪካም እንደውም ቶፕ ፋይቭ ሞታም አታውቅም። ስለዚህ እንደሱ ሲባል አይ ይሄኛውን በደንብ ሊስት በምርጫ ታሸንፋለች ብለን የወጣ ነው። ስለዚህ አሁን መድረክ ላይ ስደርስ ብዙም ሰሪም ሊስት አንዱን አሸንፈሽ ትወጫለሽ ለኢትዮጵያ አንድ ነገር ይሆናል ብዬ ነው በጣም ስለዚህ ሕዝቡንም አመሰግናለሁ። ለዛ መድረክ ላይም ይኸው እናንተ ይሄኛውን ሊስት ካሸነፍኩኝ እኔ መድረክ ላይም አንደኛ አስገኝቼ እጠብቃችኋለሁ ብያለሁ። ስለዚህ ውለታችሁን እመልሳለሁ፣ አዎ ብያለሁ። ስለዚህ መድረክ ላይም ያው ንግግሩንም ሞድሊንግ አሳይቼ አንደኛ ወጣ። በጣም ጥሩ። በድጋሚ እንኳን ደስ ያለሽ። ለቤተሰቦችሽም እንደዚሁ እንኳን እንደዚህ ልታኮሪያቸው በቃሽ። እንግዲህ ከዚህ በላይ ያወራሁሽ እንደሆነ ራዲዮ መጽሄቶች ከአንቺ ጋር ቁጭ ብለው የሚነጋገሩት ነገር ሊያጡ ነው። ስለዚህ ባለፈው አንቺ ሙዚቃ መርጠሻል፣ እኔ የመረጥኩትን ልጋብዝሽ ደስ ይለኛል። ሀገራችን ዘፈን አንድ ነው። አመሰግንሻለሁ ሜሮን በርቺ። ከዚህ የበለጠም ውጤት ከዚህ የበለጠም ሌላ ስኬት እንደምታገኝ እርግጠኛ ነኝ። አመሰግንሻለሁ ወጣቷ። አሜን አመሰግናለሁ። ሜሮንን እናመሰግናለን። የመረጥኩላት ሙዚቃ ሰሎሞን የሚኒሊክ ወስናቸውን ስለውበቷ ሳደንቅ ስለ ውበቷ ማድነቀሽ በጣም ጥሩ ነው። ስንሰማት እቺ ጠንበለን ልጅ አንደኛ፣ ቋንቋዋ አሜሪካ ውስጥ አማርኛ ተናጋሪ ርቆ የኖረ አይመስልም እንዲህ ጥርት ያለ አማርኛ። ሁለተኛ፣ ውስጧ፣ በመልእክቶቿ ውስጥ ያሉት ሀሳቦቿ ውስጧም ቆንጆ እንደሆነ ነው። ምን ያህል ቆንጆ እንደሆነ በስፋት ደግሞ በራዲዮ መጽሔት ስትመለስ የበለጠ ብዙ ስለም ስለምትጫዋወት አብራቸው ስለዚህ፣ ከምኒልክ ጋር ብዙ ስራዎቿን በተለይ ደግሞ ኢትዮጵያ ውስጥ የያዘችውን ቅድሚያ ለህጻናት የሚል የበጎ አድራጎት ስራ እየሰራች ስለሆነ ያንንም በተመለከተ ብዙ እንሰማለን ብለን ተስፋ እናደርጋለን። ንጉሱ፣ ሙዚቃዋ ልጫወት አለመሰለኝ? ስለ ውበቷ ሳደንቅ ምኒልክ ናቸው። ሞክርላት። ስለ ውበቷ ሳደንቅ እሺ ለጊዜው የምኒልክ ወስናቸው ሙዚቃ በማሽኑ ችግር ምክንያት እየተጫወት አይደለም መሰለኝ። ቴዲ አፍሮ አላምንም ይለናል። በጣም እንግዲህ የለም፣ ይዘን እንመለሳለን። እናንቆረቁርልሻለን፣ ሜሮን የፈለግሽውን የውበት ሙዚቃ ሁሉ። አድማጮች ፕሮግራማችን ሊያበቃ ጥቂት ደቂቃዎች ናቸው የቀሩት። ሶሎሞን ማጠቃለያ ዜና ያሰማናል። ኬንያ ቀጣዩዋ የኢቦላ መከሰት አብዝቶ የሚያሰጋት ሀገር እንደሆነች የተባበሩት መንግስታት ድርጅት አስታውቋል። የዓለም የጤና ድርጅት ደብሊው ኤች ኦ ባወጣው ሪፖርት ምንም እንኳ እስካሁን ኢቦላ ቫይረስ ኬንያ ውስጥ ስለመገኘቱ መረጃ ወይም የደረሰው ጥቆማ ባይኖርም ሀገሪቱ በአካባቢው ግዙፏ የትራንስፖርት መናኸሪያ በመሆኗ ምክንያት የመጋለጧ እድልም የዚያኑ የሰፋ መሆኑን ገልጿል። የኬንያ ጋዜጦች የፍተሻ ሁኔታው ደካማ እንደሆነ እየዘገቡ ባሉበት ሁኔታ መንግስቱ ግን ግብረ ኃይል አቋቁሞ የመከላከያ እርምጃ እየወሰደ መሆኑን ገልጿል። በሌላ በኩል በኢቦላ ምክንያት ዜጎቿ ከላይቤሪያ ከሲረሊዮንና ከጊኒ እንዲወጡ ጀርመን አሳስባለች። የጀርመን የውጭ ጉዳይ ሚኒስቴር የመንግስቱን ማሳሰቢያ ዛሬ ሲያወጣ መመሪያው የጤና ባለሙያዎችንና ዲፕሎማቲክ ሰራተኞችን እንደማይመለከት አክሎ አስታውቋል። በሌላ በኩል በኢቦላ ቫይረስ ተያይዞ የነበረ አንድ ሐኪማ መሞቱን ሴራ ሊዮን ዛሬ ገልጻለች። እስካሁን ድረስ በኢቦላ ምክንያት በሶስቱ ሀገሮች የምዕራብ አፍሪካ ሀገሮች የሞተ ሰው ቁጥር ከአንድ ሺህ በላይ መሆኑ ተገልጿል። ናይጄሪያ ውስጥ ሶስት ሰው ሞቷል። ጋዛ ውስጥ እየተካሄደ ያለውን ጦርነት ለማስቆምና ዘላቂ ሰላም ለማስገኘት ያስችላል የተባለው የእስራኤል እና የፍልስጤም ድርድር ግብፅ ዋና ከተማ ካይሮ ውስጥ ለሶስተኛ ቀን እየተካሄደ ነው። ድርድሮቹ አሁን የሚገኙበት ሁኔታ እጅግ ጥንቃቄ የሚጠይቅና አሳሳቢ መሆኑን አንድ የፍልስጤን ባለስልጣን ቢገልጹም አንዳች አዲስ ሁኔታ በቅርቡ እንደሚፈጠር የሚጠቁም ምንም መረጃ አልወጣም። በሁለቱ ወገኖች መካከል የተደረሰው የመጨረሻው የሰባ ሁለት ሰዓታት የተኩስ አቁም ስምምነት ዛሬ እኩለ ሌሊት ላይ ያበቃል። ኢትዮጵያና ሱዳን የጋራ የመከላከያ ኃይል ለመፍጠር ስምምነት ላይ መድረሳቸውን የሁለቱም ሀገሮች የመከላከያ ሚኒስትሮች አስታውቀዋል። ኃይሉ ሥራ የሚጀምረው የፊታችን መስከረም እንደሚሆን የኢትዮጵያው የመከላከያ ሚኒስትር ሲራጅ ፈጌሳ ተናግረዋል። የኢስላሚክ ስቴት ተዋጊዎች ሶሪያ ውስጥ ከቱርክ ጋር በምትዋሰንባቸው አካባቢዎች ከሚንቀሳቀሱ ሌሎች አማጽያን ኃይሎች ጋር እየተዋጉ ተጨማሪ ከተሞችን መቆጣጠራቸውን ዋና ቢሮው እንግሊዝ የሚገኘው የሶሪያ ሰብአዊ መብቶች ቃፊር ቡድን የሚባለው ድርጅት አስታውቋል። ወደ ምስራቅ ዩክሬን እየተጓዘ ያለው የሩሲያ ተሽከርካሪዎች ቅፍለት የሀገራቸውን ድንበር ዘልቆ እንዲገባ እንደማይፈቀድለት የዩክሬኑ የሀገር ውስጥ ጉዳይ ሚኒስትር በዛሬው ዕለት አስታውቀዋል። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሐሙስ ከምሽቱ 1 ሰዓት ተኩል በምናሰራጨው በ1431 መካከለኛ ሞገድ በሚደርሳችሁ ፕሮግራማችን፣ እንደዚሁም ደግሞ ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ በምናሰራጨው መደበኛ ዝግጅት እንደገና እንገናኛለን። ያስተናገድኳችሁ ሰሎሞን ምናልባትና ቆንጅታ የነን በእኛ በኩል ሰላም፣ ደህናደሩ የትግርኛ ቋንቋ ስርጭት ይቀጥላል። መልካም ሽ በቮይስ ኦፍ አሜሪካ